ትኩረት በአፍሪካ አዲሱ የታንዛንያ ፕሬዚደንት ጆን ፖምቤ ማጉፎሊ የሀገራቸውን ፖለቲካዊ፣ ኢኮኖሚያዊና ማኅበራዊ ዘርፎችን ለማሻሻል እየወሰዱ ባሉት እርምጃቸው ብሩሁን ተስፋ በመፈንጠቅ በብዙ አፍሪቃውያን ዘንድ አዎንታዊ አመለካከት አተረፉ። በታንዛኒያ ባለፈው ጎርጎሪዮሳዊው ጥቅምት 25 2015 ዓ ም ከተካሄደው አጠቃላይ ምርጫ በኋላ በሀገሪቱ ታሪካዊ ዴሞክራሲያዊ የስልጣን ለውጥ የሚኖር መስሎ ነበር። ይሁንና ምስራቅ አፍሪቃዊቱ ሀገር ነፃነቷን ከተጎናጸፈች ወዲህ ስልጣኑን የያዘው ገዢው የቻማቻ ማፒንዱዚ ፓርቲ እንደገና ማሸነፉና እጩ ጆን ፖምፔ ማጉፉሊም 58 ከመቶ የመራጩን ድምፅ በማግኘት የፕሬዝደንትነቱን ስልጣን መያዛቸው የሚታወስ ነው። እርግጥ ብዙዎች የጠበቁት ለውጥ በታንዛኒያ ገሃድ ባይሆንም በማጉፉሊ አመራር ስር በሀገሪቱ አስገራሚ ሂደቶች መታየት ጀምረዋል። ፕሬዝደንት ማጉፉሊ ምክር ቤቱ፣ ሚኒስቴሮች፣ የመንግስት መስሪያ ቤቶችና ወኪሎች ወጪን ለመቀነስ በአሁኑ ጊዜ የተለያዩ እርምጃዎችን አነቃቅተዋል። አዲሱ የታንዛኒያ ፕሬዝደንት በመጀመሪያው የስልጣን ቀናቸው ሰራተኞች በሥራ ገበታቸው ላይ መገኘታቸውን ለማረጋገጥ ሳይታሰብ ወደ ገንዘብ ሚኒስቴር ሄደዋል። በሦስተኛውም ቀን ከከፍተኛ የመንግስት ባለስልጣናት በስተቀር ሌሎቹ የመንግስት ሰራተኞች ወደ ውጭ ሀገር እንዳይጓዙ ትዕዛዝ አስተላለፉ። ምክንያቱም እንደ ማጉፉሊ ገለጻ ለዚህ አይነቱ ጉዞ የሚወጣው ገንዘብ ለሌላ ለህዝቡ ጥቅም የሚሰጥ ዘርፍ ላይ ሊውል ይችላል። ለምሳሌ ከጎርጎሪዮሳዊው ጥር 2016 ዓ ም በኋላ በሀገሪቱ የመጀመሪያና የሁለተኛ ደረጃ ትምህርትን ነጻ ለማድረግ ታስቧል። ማጉፉሊ በአራተኛ የሥራ ቀናቸው እንዲሁ ሳይታሰብ ትልቁን የዳሬ ሰላም የመንግስት ሐኪም ቤት ጎብኝተው ነበር። በዚያ ህሙማን ወለል ላይ ተኝተው የህክምና መሳሪያዎችም ተበላሽተው ባገኙበት ጊዜ የሐኪም ቤቱን ኃላፊ ከሥራቸው አሰናብተው የሐኪም ቤቱን አስተዳደርም በትነዋል። ባለፈው ረቡ ህዳር 29 2015 ዓ ም ላይ ታንዛኒያ 54ተኛውን የነፃነት በዓሏን አስባውላለች እለቱ ግን እንዳለፉት ዓመታት በደመቀ ስነ ስርዓት አልተከበረም ነበር። ምክንያቱም ፕሬዚደንት ጆን ፖምቤ ማጉፎሊ የነፃነቱን በዓል አስመልክቶ የታሰበውን ማንኛውንም ክብረ በዓል በመሰረዝ የታንዛኒያ ዜጎች ዕለቱን መንገዶችንና ግቢያቸውን በማጽዳት እንዲያሳልፉት እንደሚፈልጉ አስታውቀዋል። እርሳቸው ራሳቸውም በዚሁ የጽዳት ተግባር ላይ ተሳታፊ ነበሩ። ማጉፉሊ የነፃነት ዕለትን የመሰለ በዓል ለማዘጋጀት የሚወስደውን ወጪ ገንዘብ ማባከን ነው በማለት መንግስታቸው ገንዘቡን የኮሌራን በሽታ ለመታገል ለተጀመረው ጥረት ለመሳሰሉ ተግባራት እንደሚያውለው ገልጸዋል። እንደሚሰማው የኮሌራ በሽታ በምዕራባዊ ታንዛኒያ ባለፉት ወራት የብዙ ሰዎችን ሕይወት አጥፍቷል። ታንዛኒያዊው ፕሬዝደንት ከባለ ተቋማትና ከነጋዴዎችም ጋር ስብሰባ በማካሄድ ግብር አለመክፈል እንደሚያስቀጣ አስታውቀው ነጋዴዎች ያለባቸውን እዳ ሳይውሉ ሳያድሩ እንዲከፍሉ አሳስበዋል። ለዓመታት ለመንግስት ግብር ያልከፈላችሁ ነጋዴዎች ይህንኑ እዳችሁን እንድትከፍሉ የሰባት ቀናት ጊዜ ሰጥቻችኋለሁ። ይህንም በማድረግ ሰላማችሁን ታገኛላችሁ። የሚያስፈልገን የህዝብን መንግስት የምናንቀሳቀስበት ገንዘብ ነው። ስለዚህ ይህንኑ ኃላፊነታቸውን የማይወጡ ሁሉ በሀገሪቱ ሕግ መሠረት ቅጣት ይጠብቃቸዋል። እዚህ ላይ ግን መታወቅ ያለበት እኛ በንግዱ ማኅበረሰብ አንጻር ትግል እያካሄድን አለመሆናችን ነው። የመንግስትን ግብር ግን እንዲከፍሉ እንፈልጋለን። በዚሁ የመንግስታቸውን ወጪ ለመቀነስ በያዙት ፖሊሲያቸው ማጉፎሊ ከተቃዋሚ ቡድኖች ብርቱ ትችት የተፈራረቀበትን የገዢው የቻማ ቻ ማፒንዱዚ ፓርቲያቸውን ገጽታ ለማሻሻል ማሰባቸውን የፖለቲካ ተንታኞች አስታውቀዋል። ከጎርጎሪዮሳዊው 2000 ዓ ም ወዲህ የታንዛኒያ ካቢኔ አባል ብዙውንም ጊዜ በሥራ ሚኒስትርነት ያገለገሉትና በዚሁ ኃላፊነታቸውን በወሰዷቸው ቆራጡ ውሳኔዎች ቡልዶዘር የሚል ቅጽል ስም የተሰጣቸው ማጉፎሊ የሀገር አመራሩን ስልጣን ከተረከቡ አሁን አንድ ወር ከስድስት ቀን ሆኗቸዋል። ማጉፎሊ በዚሁ ጊዜ የመንግስታቸውን ወጪ ለመቀነስና ሙስናን ለመታገል ያሳዩትን የሥራ ሂደት ብዙ የታንዛኒያ ዜጎችና ሲቪሉ ማህበረሰብ ጥሩ ጅምር አድርገው ተመልክተውታል። መንግስታዊ ያልሆኑት ድርጅቶች ቡድን ኃላፊ የሆኑት ሞዘስ አለንም ርዕሰ ብሔሩ በዚሁ እርምጃቸው ለሕዝቡ የቆሙ መሆናቸውን እንዳስመሰከሩ ገልጸዋል። ፕሬዚደንቱ የመንግስታቸውን በጀት ወጪ ለመቀነሱ ተግባር ነው ትኩረታቸውን የሰጡት። በዚህ መንገድ ቀደም ባሉ ዓመታት እርምጃ ተወስዶ አያውቅም። ስለዚህ እኛ ታንዛኒያውያን ፕሬዚደንት ማጉፉሊ ወጪን በመቀነሱ ረገድ ለህዝብ የሚጠቅም አሰራር በመከተላቸው ኩራት ተሰምቶናል። ማጉፉሊም ቅድሚያ ሰጥተው እየተከተሉት ያለውን አሰራር ስንመለከት በተቻለ መጠን የመንግስታቸውን ወጪ ለማሳነስና ብክነት እንዳይኖር ለማድረግ እንዲሁም ለመንግስት መግባት ያለበት ግብር በትክክል እንዲከፈልና በሀገራችን የተፈጥሮ ሀብትም ተገቢ የሆነ በጀት በመመደብ መጠቀም የምንችልበትን አሰራር የማረጋገጥ ዓላማ እንዳለው መገንዘብ እንችላለን። የፖለቲካ ተንታኞች ማጉፉሊ ሙስናን ለመታገልና የመንግስቱን ወጪ ለመቀነስ የወሰዷቸውን ጠንካራ እርምጃዎች አዎንታዊ ሲሉ ቢያሞግሱም ቀጣይነታቸው አስተማማኝ መሆኑን የሚጠራጠሩ የታንዛኒያ ዜጎች ቁጥር ጥቂት አለመሆኑን ኔሽን ሚዲያ ግሩፕ የተባለው የመገናኛ ብዙሃን ቡድን ተንታኝ አዳም ኢሁቻ አመልክተዋል። ምናልባት እንደ ጋዜጠኞች አለፍ ብለን በመሄድ ይህ እቅዳቸው እስከ መቼ ሊቀጥል እንደሚችል መጠየቅ ይገባናል ብዬ አስባለሁ። ምክንያቱም ለምሳሌ የነፃነት በዓላችንን አታክብሩ ማለት ትክክል አይደለም። እስከ መቼ እርምጃዎቹ ሁሌ ይቀጥላሉ ብዬ አላስብም። ለአንድ ጊዜ መቀበል ይቻላል፣ ምክንያቱም መንግሥት አንዳንድ በጣም አጣዳፊ ጉዳዮችን ለማከናወን የሚያስፈልገውን ገንዘብ ማሰባሰብ አለበት። የታንዛኒያ ተቃዋሚ ቡድኖችም ጅምሩ ጥሩ መሆኑን አምነው ተቀብለዋል። ይሁን እንጂ ማጉፉሊ ውሳኔዎችን ምንም እንኳን ጥሩ ቢሆኑም የሀገሪቱን ሕጎች ችላ በማለት ለብቻቸው ማንንም ሳያማክሩ በመውሰድ ላይ ናቸው ሲሉ ስጋታቸውን ገልጸዋል። በምክር ቤት ከተወከሉት የተቃዋሚ ፓርቲዎች መካከል የአንዱ ዋነኛ ፓርቲ እንደ ራሴ ዚቶ ጋቡዌ። ፕሬዚደንት ማጉፉሊ በሀገሪቱ ተጠያቂነትን ለማሳደግ የሚያደርጉትን ጥረት ምክር ቤቱ መደገፍ እንዳለበት አስረድተዋል። ይህ ግን ህግንና ደንብን የተከተለ መሆን እንደሚኖርበት ከማስታወቅ ወደ ኋላ ላሉም። የማጉፉሊን እርምጃዎች ያሞገሱ የታንዛኒያ ዜጎች ለአዲሱ ፕሬዝደንታቸው አድናቆታቸውንና እንደ ሀገሪቱ ዜጎችም የተሰማቸውን ኩራት በማህበራዊ መገናኛ መረቦች መግለጻቸውን ቀጥለዋል። የአዲሱ የታንዛኒያ ፕሬዝደንት እርምጃዎች ግን በታንዛኒያ ብቻ አይደለም ሞገስ ያገኙት። በጎረቤት ሀገራት ዜጎችም ዘንድ አድናቆትን አትርፈዋል። ለምሳሌ አንዱ የኬንያ ተወላጅ እንዳለው ብዙ ኬንያውያን ታንዛኒያዊው ፕሬዝደንት ለመሪዎቻቸው አርአያ እንዲሆኑ ተስፋ አድርገዋል። የኬንያ ዜጎች ማጉፉሊ ጥሩ እርምጃዎች በመውሰድ ላይ ናቸው ብለው ያስባሉ። እና የእኛ ፕሬዚደንት ኡሁሩ ኬንያታም እንደ ማጉፉሊ የመንግስታቸውን ወጪ መቀነስ የሚያስችል እርምጃ በማነቃቃት በህዝባቸው ትከሻ ላይ ያረፈውን ሸክም ቢያቃልሉ መልካም ይሆናል። የታንዛኒያ ፕሬዚደንት ጆን ፖምቤ ማጉፉሊ ካቢኔያቸውን ለማቋቋም ካሁን ቀደም ከነበሩት የሀገሪቱ ፕሬዝደንቶች የበለጠ ጊዜ የወሰዱ ሲሆን ከፍተኛ ተጽዕኖ ያሳረፉትን የቀድሞ የካቢኔ አባላትን እምብዛም በማይታወቁ የገዢው ፓርቲ የቻማ ቻማ ፒንዱዚ ባለሥልጣናት በመተካት ከስካሁኑ የተለየ አመራር እንደሚከተሉ ጠቁመዋል። እንግዲህ ይህንን እቅዳቸውን ተግባራዊ ማድረግ መቻል አለመቻላቸው በቀጣዮቹ አምስት ዓመታት የሚታይ ይሆናል።